We በኦሮሚያ ለአምስት ቀናት የተጠራው የስራ ማቆም አድማ ዛሬም ለሶስተኛ ቀን ቀጥሎ ውሏል። መንግስትም የተዘጉ የንግድ መደብሮችንና ምግብ ቤቶችን በኃይል ለማስከፈት በያዘው ሙከራ እየገፋ ነው ሲሉ ያነጋገርናቸው የተቃዋሚ ፓርቲ አመራሮች ገልጸውልናል። ቀጣዩ ዘገባ በመንግስት እየተወሰደ ነው የተባለውን አዲስ እርምጃም ባለስልጣን ጠይቆ ያገኘውን ምላሽ አካቷል። ዘገባውን ያጠናቀረው ሶሎሞን ክፍሌ ነው። የፖለቲካና የሕሊና እስረኞች ይፈቱ፣ አላግባብ ከመጠን በላይ የተጣለው የግብር ክፍያ ጥያቄ ይሰረዝ፣ ባጠቃላይ የዜጎች ሁለንተናዊ ሰብአዊ መብቶች ይከበሩ ሲል በመላ የኦሮሚያ ክልል ከተሞች ለአምስት ቀናት የተጠራው የሥራ ማቆም አድማ ዛሬም ለሦስተኛ ቀን መቀጠሉን የመንግሥት ኃይሎችም እርምጃ እየወሰዱ መሆናቸውን የገለጹልኝ የኦሮሞ ፌዴራላዊ ኮንግሬስ ፓርቲ ምክትል ፕሬዚደንት አቶ ሙላቱ ገመቹ ናቸው። አብዛኛውን የእህል ዘር ለአዲስ አበባ ከተማ አቅራቢው የኦሮሚያ ክልል በሥራ ማቆም አድማ ላይ ከሆነ በኢኮኖሚው አኳያ ምን ያህል ተጽዕኖ እንዳሳደረም ለማወቅ ጥያቄ አቅርቤያለሁ። ወደፊት በምጣኔ ሀብት ባለሙያ እስከምናስገመግም ድረስ ለዛሬ ካነጋገርኳቸው ወገኖች ያገኘሁት አጭር ምላሽ በጥቂት ቀናት የሥራ ማቆም አድማ በኢኮኖሚው ላይ ያመጣውን ወይም ያደረሰውን ተጽዕኖ ለማወቅ ያስቸግራል ሁኔታው በዚሁ ከቀጠለ ወደፊት ይታያል የሚል ነው። አሁን ወደ ከተማዋ ከዚህም ከዚያም እህል መግባቱ ቀጥሏል። በመጋዘንና ጎተራዎች ያለውም ገና ተሟጦ ባለማለቁ ከወዲሁ አስተያየት መስጠት እንደሚያስቸግርም አስረድተውኛል። ወደ ዕለታዊ ሁኔታዎቹ ስመለስ በቅድሚያ በኦሮሚያ ክልላዊ አስተዳደር የመንግሥት መገናኛ ጉዳዮች ቢሮ ኃላፊውን አቶ አዲሱ አረጋ ቂጤሳን እናገኛለን። በኦሮሚያ ለተቃውሞ እንቅስቃሴ መሪ ምክንያቶች ናቸው ያሏቸውንና በየትኞቹ ወረዳዎች እየተካሄዱ እንዳሉ ይዘረዝራሉ። ኦሮሚያ ክልል ሰሞኑን ከነሐሴ አስራ ሰባት ሁለት ሺህ ዘጠኝ ጀምሮ በተለያዩ ማህበራዊ ሚዲያዎች በተሰራችው ገበያና የግብይት ማቆም አድማ ቤት ውስጥ የመዋል አድማ ጥሪ ሲደረግ ነበረ። የእነዚህ ጥሪዎች መሰረታዊ ጥያቄዎች እንደ አጀንዳ የተነሱት የምንጠቀስከው ሶስት ነገሮች ናቸው። አንደኛውና መሰረታዊ ነገር ከግብር ጋር በተያያዘ ከአቅም በላይ ግብር ተጭኖብናል ይሄ ሲነሳ የሚል ነው። ሁለተኛው ጉዳይ የኦሮሚያ የአስተዳደር ወሰኖች አልተከበሩም፣ ሊከበሩ ይገባል የሚል ከዚህ ጋር ተያይዞ አንዳንድ የሰብአዊ ጥሰቶች እየተፈጸሙ ነው የሚል ተነስቷል። ከዛ ባለፈ የኦፌኮ የአመራር አካላት ከእስር መፈታት አለባቸው የሚልም ጥያቄዎች በማህበራዊ ሚዲያ ሲሰራቸው ነበረ ያንን ተከትሎ ከነሀሴ አስራ ሰባት ሁለት ሺ ዘጠኝ ዓመተ ምህረት ጀምሮ በመላ ኦሮሚያ ማለት ነው። በኦሮሚያ ክልል ከሶስት መቶ በላይ ወረዳዎች ናቸው ያሉት። በመላ ኦሮሚያ የግብይት ማቆም ቤት ውስጥ የመዋል አድማ ተጠርቶ ነበረ። ከዛ መነሻነት ኦሮሚያ ውስጥ ባሉ ሀያ ዘጠኝ ወረዳዎችና ወደ አምስት የሚጠጉ ትላልቅ የከተማ አስተዳደር ለክልል ተጠሪ የሆኑ የከተማ አስተዳደሮች ላይ ገበያ የማቆም ሱቅ የመዝጋት የትራንስፖርት አገልግሎት እነዚህ የባጃጅ አገልግሎቶችን ከተማ ውስጥ የማቋረጥ ሁኔታዎች ተከስተዋል። ይሄ የተከሰተባቸው ቦታዎች ለምሳሌ ዞኖቹን ወስደን ብናይ ሆሮ ጉድሩ ወለጋ የተወሰኑ ወረዳዎች ላይ ተከስተዋል። ሆሮ ጉድሉ ዞን ሆሮ ወረዳ፣ ጅማ ገነት የሚባል ጉድሩ አባይ ጮመንና ጃርቴ ላይ ነው የተከሰተው። ምዕራብ ሸዋም ባኮ፣ ግንደበረት፣ ጀሉ ሚዳ ቀኝ፣ ቶኬ ጮቤ ና አቡና ግንደበረት፣ ድሬ ጭኒ የተባሉ ወረዳዎች ላይ ገበያ ማቆም አድማው ተደርገዋል። ምዕራብ ሐረርጌም እንደዚሁ አሰቦት፣ ሚኤሶና ጡሎ ወረዳዎች ላይ፣ ምስራቅ ሐረርጌ አወዳይ፣ ሀረማያና ኮምቦልቻ ላይ፣ ባሌም ሮቤ ከተማ ላይ እንዲሁም ምስራቅ ወለጋ ነቀምት ከተማ፣ ሆለታ ከተማ፣ አምቦ ወሊሶና አካባቢ ላይ እንደዚሁ ይለላ የሚባል አካባቢ የግብይት ማቆም አድማ ተደርገዋል። ቄለም ወለጋም በሚዶሎ ጋው ቄቤ እና ዳሌው አበራ የሚባሉ ወረዳዎች እንደዚሁ ግብይት የማቆም ነገሮች ተካሂደዋል ማለት ነው። አሁን ባለንበት ደረጃ ሁኔታው ምን ይመስላል ስል አቶ አዲሱን ጠይቄያለሁ። አሁን ባለንበት ደረጃ ሁኔታው ወደ መደበኛ አካሄድ እየተመለሰ አምቦም ወሊሶም አካባቢ ዋና ዋና የሚባሉ ከተሞች አካባቢ ወደ መደበኛ የኑሮ ሂደት እየመጣ ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ለጠየቅከኝ ጥያቄ አንደኛውና መሰረታዊ ጥያቄ መነሻ ነው የተባለው ግብር ጋር ተያይዞ ያለው ጉዳይ ነው። ግብር ጋር ተያይዞ ያለው ጉዳይ ባለፈውም በተደጋጋሚ በእናንተ ሬዲዮ ላይም ቀርቤ መግለጫ ሰጥ እንደነበረው መደበኛ አሰራር ተዘርግቶ ሲታይ ነው የነበረው። መታየት ብቻ ሳይሆን ደግሞ የግብር የዕለት ገቢ ተመኑ ላይ ክፍተት አለ ተብሎ ቅሬታ ስለቀረበ፣ ቅሬታዎች በስፋት ቀርበው ኮሚቴ ተቋቁሞ መረጃ ማስረጃ ቀርቦ ማስተካከል ተደርጎባቸዋል። ማስተካከል የተደረገው በሁለት መንገድ ነው። አንደኛውና መሰረታዊ ነገር ከዕለት ገቢ በላይ የተተመነብን ያሉ ሰዎች ማስረጃቸውን አቅርበው ሙሉ በሙሉ መፍትሄ እንዲያገኝ ወደ ትክክለኛው የተመን ልክ እንዲመጣ ኮሚቴው የዕለት ገቢን ሲተምን የሰራቸው ስህተቶች የፈጸማቸው ስህተቶች እንዲታረሙ የተደረገበት ሁኔታ ነው ያለው። ሁለተኛውና መሰረታዊ ችግር የነበረው ደግሞ ከደረጃ አመዳደር ነው። ደረጃ ሲ መሆን ሲገባው፣ ወደ ቢቢ መሆን ሲገባው፣ ወደ ደረጃ ኤ መጥቶ ያለ አግባብ የሌለኝ ደረጃ ተሰጥቶኛል የሚል መረጃ ማስረጃ ቀርቦ እነዚህም እንዲፈቱ የተደረገበት ሁኔታ ነው ያለው። ስለዚህ ከግብር ጋር ተያይዞ ያለው ነገር አሁን ባለው ተጨባጭ ሁኔታ ሱቅ ወደ ማዘጋት ወደ እንደዚህ አይነት አድማ የሚያስኬድ አግባብነት የለውም። መንግስት በደምብ ከንግድ ማህበረሰቡ ጋር ተወያይቷል። መወያየት ብቻ ሳይሆን ደግሞ መደበኛ የሆነ የቅሬታ አፈታት ስርዓትን ዘርግቷል። መዘርጋት ብቻ ሳይሆን በዛ የአፈታት ሂደት ውስጥ ነጋዴዎቹ እንዲሳተፉ፣ ድምጻቸው በአግባቡ እንዲሰማ፣ ማስረጃቸውን እንዲያቀርቡ፣ ያቀረቡት ማስረጃዎች ደግሞ በአግባቡ እንዲታይላቸው ተደርጎ የግብር መክፈል ሂደቱም ራሱ ወደ መቀናቀት ነው ያለ። አሁን እንግዲህ አድማው ተጀምሯል። በእናንተ በኩል አድማውን ለማስቆም እርምጃ እንወስዳለን ተብሏል። ምን አይነት እርምጃ ነው ለመውሰድ ያቀዳችሁት? ግብይት የቆመባቸው ቦታዎች ላይ ሱቅ ዘግቶ፣ የቤት አገልግሎቱ ዘግቶ፣ ባጃጁን ስራ አስቆሞ መንግስትን ቻሌንጅ ማድረግ የሚፈልግ አካል መብቱ እንደሆነ ሁሉ ሌላው ደግሞ የዕለት ጉርሴ ላያገኝ ነው። ሱቅን ከፍቼ መነገድ አለብኝ፣ ምግቤን ከፍቼ አገልግሎት መስጠት አለብኝ ብሎ በሚልበት ሰዓት ሌላው ላይ ደግሞ ጫና መፍጠር ይህ ዲሞክራሲያዊ አካሄድ ነው? ይሄ ስህተት ነው። መንግስት የዜጎችን ዲሞክራሲያዊ መብት ማክበር አለበት። ቤቴን ዘግቼ መንግስት ላይ ጫና ፈጥራለሁ፣ ተቃውሞዬን አሰማለሁ የሚለው አካል መብት እንዳለው ሁሉ በዚህ በተቃራኒ ደግሞ አይ እኔ የዕለት ሥራዬን ሰርቼ የዕለት ጉርሴን አግኝቼ ልጆቼ ማሳደግ ወደ ወደ መደበኛ ኑሮዬ መቀጠል እፈልጋለሁ የሚለው ደግሞ ፕሮቴክሽን ይፈልጋል። አሁን የአድማው አካሄድ ላይ ያሉ ስህተቶች ምንድን ናቸው? በተለያዩ ማህበራዊ ሚዲያዎች ምን እንደምትገነዘቡት እከሌ የሚባል ሰውዬ ሱቁም ከፍተዋልና እርምጃ ወሰዱበት፣ እከሌ የሚባል ሰውዬ በዚህ ታርጋ ቁጥር መኪና እየሄደ ነውና እርምጃ ይወሰድበት መኪናውን አውጥ የሚል አካሄድ ነው ያለው። በዚህ አካሄድም ጉዳቶች ይደርሰዋል፣ ተጨባጭ ጉዳቶች። እርምጃ የምንወስደው ጉዳት የሚወስዱ አካላት ላይ ነው። ለምሳሌ ወረታ አካባቢ ከትላንት ወዲያ ሰላማዊ ሰዎችን ሲያጓጉዝ የነበረ ለሁለት የአንበሳ አውቶቢሶች ላይ ድንጋይ በመወርወር መስታወታቸውን የሰሙሆነ ሰባበር ሂደት ነው የነበረው። ከዛ ባለፈ የኦሮሚያ ብሔራዊ ክልላዊ መንግስት የሰራተኞች ሰርቪስ ላይ እንደዚሁ አራት መስታወቶቹን የሰባበረ በዛሬ ለራሱ አዲስ አበባ ወደ ጅማ ሲጓዝ የነበረ የህዝብ ሁለት የህዝብ ማመላለሻ ሀገር አቋራጭ አውቶቢሶች ላይ ድንጋይ መወርወር ሁኔታዎች ናቸው የነበሩት። ከዚህም አልፎ ደግሞ ህዝቡ እንዲሳቀቅ የዕለት ዕለት ኑሮውን በአግባቡ እንዳይመራ ተገዶ ማለት ነው በፍርሀት አድማ እንዲቀላቀል በማድረግ ሀራስመንት የማድረግ ነገሮች አሉ፣ የማስገደድ ሁኔታዎች አሉ። ስለዚህ መንግስት ዘይቶች በመደበኛነት በዕለት ዕለት የመንግስት ላይ ቅሬታ ካላቸው ቅሬታቸውን ለማሰማት ያሉ አሰራሮች በቂ አይደሉም። ስለዚህ በአድማ መ በሬ ለዚቻ ሰማለሁ የሚለው መብቱ እንደሆነ ሁሉ ሱቅ እንከፍቼ ይፈራለሁ የዕለት ጉርሴን አገኛለሁ ብሎ የሚለውን ደግሞ ዲፌንድ ማድረግ አለበት፣ እነሱን መጠበቅ አለበት፣ ለእነሱ ከለላና መከታ መሆን አለበት። ስለዚህ በዚህ አካባቢ አስገድደው ሱቅ መዝጋት የሚሄዱትን አስገድደው መኪና ትራንስፖርት አገልግሎት እንዲቋረጥ ለማድረግ ማድረግ የሚሄዱት ላይ ነው እርምጃ የምንወስደው ማለት ነው። ሰላማዊ እስከሆነ ድረስ ማንኛውም ሰው በሰላማዊ መንገድ ተቃውሞውን መግለጽ መብቱ እንደሆነ በግልጽ ሊታወቅ ይገባል። ማለት በአማራው ክልል በኩልስ በየትኞቹ ከተሞች ነው ተቃውሞ አለ የሚባለው? አቶ አዳነ ጥላሁን የመኢአድ ማለትም የመላ ኢትዮጵያ አንድነት ድርጅት ዋና ጸሐፊና የሕዝብ ግንኙነት ኃላፊ ይመልሳሉ። ሌሎች ፓርቲያቸው የሚንቀሳቀሱባቸውን አካባቢዎችም ይጨምራሉ። እንግዲህ እስከ ትናንት ድረስ አልፎ አልፎ ባህር ዳርም ሸፈር በረንታም ብቴና አደስ እና በመሳሰሉት ተቃውሞ ነበረ። ዛሬ ሁለት እንዳለ መረጃ መሰረት ግን በከፊል ለምሳሌ ባህር ዳር ላይ በሱቆች ተከፍተዋል። ሸበል በረንዳ ላይ ያው ሀያ ሰባት ሰው ታስሯል። ግን ያው እንትኑ ሱቆቹ ተከፍተዋል። ቢቸና ላይ ስምንት ነጋዴዎች ታስረዋል። ያው ግን ስራ አሁንም ጀምሯል። አዴት ላይ የበርበሬና የእህል በረንዳዎች ዝግናቸው ናቸው። አማራ ክልል ላይ የምታያቸው እንትኖች በአብዛኛው እዚ ከኦሮሚያ ስራ ማቆም አድማ በፊት በተጀመረው አላግባብ ግብር ተመን ዙሪያ የተቋሰለ አይነት ሁኔታ ነው የምናየው እና እስከ ትናንት አሁን ባህር ዳር ላይ ትራንስፖርት መቆማዝ ማን ያነበረው ግን በግድ ወደ ስራ እንድገቡ እየተደረጉ ያለበት እንትን ነው። ሻሸመኔ አካባቢ ላይ ዝግ ነው። ለምሳሌ አማሮ የምትባል ወረዳለ ብላ፣ ኮንሶ እነዚህ አካባቢ ላይ አሁን ዝግ ነው። ሱቆችን ሁሉም ዝግ ናቸው። ትራንስፖርት አስመልክቶ በመከላከያ ኃይል የግቢ ወደ ሥራ እንድገባ እየተደረገ ያለበት ሁኔታ ነው ያለው። እንደገና ወደ አርባ ምንጭ የሚያስገድ የመኪና መንገድ አለ። አጀ የምትባል ከተማለች ያቺም ዝግናት ዝግ ናት። ጭሬ የምትባል ወረዳ ላይ በሲዳማ ብሔርና በኦሮሞ ብሔሮች መካከል አለመግባባት እንዳለና የኦሮሞ ተወላጆች እየተፈናቀሉ መሆኑን መረጃው አለን። በዚ አካባቢ አሁን በሲዳማና በጉጂ ብሔረሰብ መካከል ውጥረት አለ። ከዚያ ውጭ ሐዋሳ ራሷ ዙሪያዋና ራሷ ከተማ ስራ ማቆም አድማ አለ። በስምንት ክፍለ ከተሞች ዋሳ ከተማ ላይ የስራ ማቆም አድማ እንዳለ ትክክለኛ የሆነ ኢንፎርሜሽን አለ። ከዚህ ውጭ አሁን ደግሞ በጣም ከፍተኛ የሆነ ችግር የፈጠረው ሰገን ህዝቦች ላይ ነው እና ደራሽ ወረዳ ላይ አሁን መንግስት ሆን ብሎ የሃይማኖት ግጭት ለመፍጠር በተለይ አሁን የሃይማኖት ግጭት በፕሮቴስታንትነት ና በባዶ እምነት መካከል ሆን ተብሎ የተለኮሰ እሳት ነው። ደግሞ አሁን ሰገን ህዝቦች አካባቢ ላይ ያጋጠመ ነው። አቶ አዳነ ከትላንት በስቲያ ረቡዕ በመላ ኦሮሚያ ክልል ከተጠራው የአምስት ቀናት የሥራ ማቆም አድማ ጋር ይሄ ግንኙነት አለው? በአማራ ክልል እየተካሄደ ነው ያሉኝ የተቃውሞ እንቅስቃሴ ብልጭ ድርግም የሚል አይነት እንትን ነው ያለው። አሁን በመጀመሪያ ደረጃ ላይ የአማራ ክልል ላይ ልዩ ትኩረት አድርጎ ያደረገው በንግዱ ማህበረሰብ ነው እና ያ ሙሉ በሙሉ ገና ሳይቀረፍ እንደገና ይሄ አሁን በኦሮሚያ የተጠራው የስራ ማቆም አድማ ነው የቀጠለው ዞሮ ዞሮ ግን ሙሉ በሙሉ አሁን በአማራ ክልል ላይ እሱ ስራ ላይ እየዋለ ነው የሚል አይነት አቋም አይደለም ያለው። ያው ቀድሞ የወታደሩ ክፍል የማስገደዱንም ከቤት የማስወጣቱንና የመሳሰለውን እየሰራ ስለሆነ ነው እና በኦሮሚያ የተጠራው የስራ ማቆም አድማ ለመንግስት ካቀረባቸው ጥሪዎች መካከል እንደሚያውቁት የፖለቲካና ህሊና እስረኞች በሙሉ ይፈቱ፣ የታቀደው የናረ የግብር ክፍያ ይስተካከል የመሳሰሉት ይገኙበታል። በአማራው ክልል ህዝቡ ለመንግስት የሚያቀርበው ጥያቄ ምንድን ነው በዝርዝር? በብዛኛው በአማራ ክልል ላይ አተኩረው የተነሳው በዚህ አላግባብ የተጣለው የግብር ተመኑ ነው። እንትኖች አሉ። አሁን የዚህ ዲሞክራሲ ምህዳሩ መጥበብ አለ። የታሰሩ ይፈቱ። ይህም እንዳ ሆኖ ግን በከፍተኛ ደረጃ ላይ አሁን ሙሉ በሙሉ ገሃድ ወጡ የምታገኘው የዚህ ሰምኑ ላይ ያለው ቅሬታ ነው። አልተፈታም። አሁን ለምሳሌ ባለፈው ሰምተ ከሆነ ጠቅላይ ሚኒስትሩ ራሳቸው አምነዋል አርባ ፐርሰንት ስፈት ነበር ነው የሚለው ያም ራሱ ሆነ አሁን በአማራ ክልል ላይ ይሄ ችግር አልተፈታም እና በአብዛኛው አሁን ፍቅሮት የሰርሰው መሄድ ዳሩም ከፖለቲካ አንትን የሚልቅ በግብሩ ዙሪያ ላይ ነው እንደማያድ ዘለምሳሌ ለመኛ አሁን የማጣራት ክራትን በሀገሪቱ የሁለት መቶ ሰማኒያ ዘጠኝ ወረዳዎች ላይ መዋቅር ስላለን አስፈላጊ ከሆነ በሻሸመኝም በሌሎች በአማሮ በዲላ በኮንሶ ያለውን ልሰጥህ እችላለሁ ኛ ድቴል የሆነ ኢንፎርሜሽን አለኝ። ከመንግስት አዎንታዊ ምላሽ ባይገኝ ምን ታደርጋላችሁ ብለን የጠየቅናቸው የኦሮሞ ክልል ከተሞች ነዋሪዎች ሀይል መፍትሄ አይሆንም፣ መፍትሄው ሰላማዊ ድርድር ብቻ ነው ብለዋል። በአማራው ክልልስ በኩል መፍትሄው ምንድን ነው ነው የሚባለው? በቃ ዞሮ ዞሮ የግድ ወደ እርቅ መንግስት መግባት እንዳለበት ነው እኮ ህዝቡ እየጠየቀ ያለው። አማራን ክልልነት ግን ብል የፈለቁት አሁን አንደኛ ራሱ ተቃዋሚ ፓርቲ ተብዬዎች የእኛን ጥምር ማለት ነው ሙሉ በሙሉ ይህንን ትግልንትን ስላልመራ ነው ወጥ በሆነ መልክ የተንቀሳቀሰንትን አታይበትም ብልቅ ዘድን የምልባ ዛሬ አንድ ቦታ ላይ ይነሳል፣ ከነገ ወዲያ አንትን ይህንትን አለ። ግን ጥቅል ጥያቄያቸው የዲሞክራሲ ምህዳር መጥበብና በመንግስት ደረጃ ላይ እንዲሁም አንዳንድ አካባቢዎች ያው ስማቸው እንዳይገለጽ እንትን ስለምንለው እንጂ በቃ የመንግስት በቃ ረህ እያሉት ነው ህዝቡ እያለ ያለ በመፈክር ደረጃ በቃ ከአሁን በኋላ ያ ቤት ስልጣን ማስረከብ አለበት። ብዙ ጥያቄ እንዳለ እናውቃለን። ዞሮ ዞሮ ግን በተቀናጀ መልኩ እኛም ብንሆን ገና አልመራ ነው በግልጽ በመናገር እኛም ጋር ሴቶች አሉ ለማለት ፈልጌ ነው። የከተሞቹን ውሎ በሰኞ ቅንብራችንን እንመለስበታለን። ሰበር ዜና ካለ ግን በየዕለቱ ዜናችን እናቀርባለን።